<متحدث> دكتور محمد كهير عمر دی داینامکس اف ان انفیشڈ افریقن دریم مصحف دراسی بکربول یهنن مصحف لэт متادرسوال وانن냐 چکروتم بیرترا طنتاوی تاریخ حبرت سبنا بہلے میت کورنو بالا رات کفل یرترا طنتاوی تاریخ مننشاو یت نو ی <applause> ارس طنتاوی تاریخ میجمرو ለምሳሌ እነዚህ የበጃ ትግሬ ቤልት የሚለው እኔ ከግብፅ ጋር ወራራዎች ነበሩ። የበጃ ሕዝቦች ከግብፅ ያደርጉት የነበሩ እና በግብፅ ስድስተኛው ዳይነስት ላይ ተጽፈዋል። ስለነሱ የበጃ ሕዝቦች ከፈለግ ሚል እስከ ቀይ ባህር ባለው የሚለው የነበሩ ህዝቦች ናቸው። እንደዚሁም የአፈር ሕዝቦች በቀይ ባህር አካባቢና በውስጥ በሀገር ቤት ውስጥም ያሉ በኢንላንድ ያሉም ለረጅም ጊዜ የመሄድ ታሪክ ነው። ስለዚህ ከአራት ሺህ ቅድመ ልደተ ክርስቶስ ይሄዳል ለማለት ይቻላል። በመጽሐፍ ውስጥ እንዳነሱት ስለ ኤርትራ ስንነጋገር ስለ ሁለት የኤርትራ ክፍሎች ማንሳት እንችላለን። ከዛም አልፈን ሶስት ወይም አራት ዋነኛ ክፍሎችን ማንሳት እንችላለን ብለዋል። ያን ሲሉ ምን ማለት ነው? እሱ በኤርትራ የምትባል ሀገር በጣሊያን የተፈጠረች ቅን ግዛት ናት። ከሌሎች የአፍሪካ ሀገሮች እንዲሁም ነበሩ እና በዚህ ኤርትራ የምትባል አሁን ይህን የነበሩ ህዝቦች ት ለመዋክፈል ለመከፈል ይቻላል እነሱ አንድ የበጃ ትግሬ ቤልት የሚለው እንዳልኩት ከፈለግ ኒል እስከ ቀይ ባህር ያሉ ቦታዎች ይዘው የነበሩና ሁለተኛውም ደግሞ የአክሱማይ ኪንግዶም አካል የነበረ ደቡብ ኤርትራና ከሰሜን ኢትዮጵያ የተሳሰረ፣ ሶስተኛው ደግሞ የአፋር ራሱ የቻለ ነጻ ሱልጣኔት የነበረው ክፍል ነው። አራተኛው ደግሞ ኒሎቲክ ግሩፕ የምንላቸው የኩናማና የናራ ህዝቦች የሚያጠቃልል ነው። ይሄ በትልቁ በአራት ክፍሎች ሆነው በውስጡ ደግሞ ትናንሽ ክፍሎች አሉ ማለት ነው። ከዛ ቀደም ሲል እንዳነሱት ኤርትራ ተፈጠረችው በጣሊያን ቅኝ ግዛት ነው ብለዋል። በዛ ወቅት የጣሊያን ቅኝ ግዛት ምን አይነት ኤርትራዊ ማንነት ነው የገነባው? እንዴት ተፈጠረ? እስካሁን ድረስ ስላለው ኤርትራዊ ማንነትስ ምን ያበረከተው የራሱ የሆነ ጉልህ ሚና አለው። በጣሊያን ጊዜ ኤርትራን እንደ ኮሎኒ በፍርስት ጃንዋሪ ኤቲን ናይንቲ እንደ ኮሎኒ ሲመሰረቱ እዛ የነበሩ ህዝቦች ለመጀመሪያ ጊዜ እርስ በራሳቸው እነዚህ አራት ክፍሎች ደግሞ ለምሳሌ የቤጃ እና የአክሱማዊት ኪንግዶም ወረራዎች ነበሩ፣ በሁለቱም በኩል እና በተለያዩ ቀቢላዎች በኤርትራ አሁን የሚባለው ክፍል የሚኖሩ የነበሩ ትንንሽ ውጊያዎች ነበሩ እና ጣሊያን ሲመጣ ሬሌቲቭሊ ሰላም ሆነ። ለምሳሌ ትግራይ ወርሎርስ በከበሳ በኤረትራ ማሴን፣ ሰራያ፣ ጉዛ የሚገኙ ወረራዎች ነበሩ። እንደዚሁም የማህዲ ወረራ ነበር በሜራባው ቆላ። ኢጣሊያን ሲመጣ ትንሽ ሰላም ህዝቡ ትንሽ እፎይታ ትንሽ ሰላም አገኘ። እና መጀመሪያ ጣሊያን በአንድ አካል ስላደረጓቸው አንድ ሶሺዮ ኢኮኖሚክ ዩኒት ፈጥረው ኤርትራ የምትባል ሀገር ስለፈጠሩ፣ በኋላ ደግሞ የካፒታሊስት ኢኮኖሚ መስራት የጀመሩ ደሞ ጣሊያን የኤርትራ ወታደሮች በብዙ የነሱ የኮሎኒያል ውጊያዎች የወስዷቸው ስለነበር ኤርትራውያን፣ በተለያየ ቋንቋ የሚናገሩ ከተለያየ ቦታ የሚመጡ በአንድ ሆነው በጣሊያን ወረራዎች በኢትዮጵያ፣ በሊቢያ፣ በሶማሊያ ይሳተፉ ነበር እና ይህ ለየት ያለ ናሽናሊዝም ፈጥረ ማለት ነው። ህሎተኛ ደግሞ ኢንፍራስትራክቸር ስለሰሩ ና ምሳሌ በመንገዶች የባቡር ሐዲድ የቴሌፌሪክ ቴክኒክ ነበረ። ይህ ሁሉ የኤርትራ በኤርትራ በነበሩ ህዝቦች ላይ በትንሹ በይበል ተዋወቁና እንዲሁ አደረጋቸው ማለት ነው። ስለዚህ የኤርትራ ናሽናል ኮንሽንስ በጣሊያን ጊዜ የተመሰረተ ለማለት ይቻላል። በትንሹ ከዚሁ ጋር ተያይዞ ከዛም የነጻነት ትግል እንቅስቃሴዎች ተጀምረዋል። በተለያዩ ሁኔታዎች የኤርትራን ነጻ አውጪ ንቅናቄ የኤርትራ ነጻ አውጪ ግንባር በወታደራዊ ና ፖለቲካዊ መዋቅሮቹ አኳያ አንስተዋል። ከ1965 እስከ 68 ያሉትንም እንደዚሁ። የነጻነት ንቅናቄዎቹስ እንዴት ተጀመሩ? በዛ ውስጥስ የነኚህ የኤርትራ ነጻ አውጪ ንቅናቄና ንቅናቄ ና ግንባር ፖለቲካዊ ና ወታደራዊ እንቅስቃሴ ያቸው ምን ይመስል ነበር? ትግል ላይ በነበሩበት ወቅት እሱ ከመሄድ በፊት አንድ ትንሽ ለማብራራት ፈልጋለሁ። ለምሳሌ ስለ ኤርትራና ስለ ኢትዮጵያ ሲነገር በኢትዮጵያ በተለይ አንድ ህዝብ ናቸው የሚል ነው። እነሱም ሲናገሩ ስለ ትግርኛ የሚናገሩ በደቡብ ኤርትራ ያሉና በትግራይ ያሉትን እና የአማራዎች ጋር ማለት ነው። እነሱ ይሄ ነው ሁሉ ጊዜ እንትን የሚመጣው አንድ ህዝብ ናቸው የሚል። እኔ ማለት የምፈልገው ለምሳሌ እነዚህ የበጃ ህዝቦች፣ ለምሳሌ አንድ ምክንያት የአክሱም ንግስነት ሊወጥ ያደረገው እነዚህ የበጃ ወረራዎች ናቸው። እነዚህ ገፍተው እስከ አሁን ለምሳሌ በገ ምድር የሚባለው የበጃ ምድር ነው። ጠይቄ ነበር ብዙ ጊዜ በበገ ምድር የበጃ ኦሪጂን አላቸው የሚባሉ ህዝቦች አሉ የሉም የሚል ይህንን እንትን ለማድረግ እፈልጋለሁ። እና ይሄ ብቻ ሳይሆን ለምሳሌ ከጅቡቲ በአፋር ስላሉ በሁለቱ ወገናት እንገናኛለን። ከሱዳን ለምሳሌ እነዚህ የበጃ ቲግሬ የሚናገሩ ከሱዳን ይገናኛሉ። ስለዚህ ኤርትራ ከኢትዮጵያ ትገናኛለች፣ ከአፋር ትገናኛለች፣ ከሱዳን ትገናኛለች፣ ከየመንም ትገናኛለች እና ይሄ የኤርትራና የኢትዮጵያ ግንኙነት በትግርኛ ና በአማርኛ የሚናገሩ ብቻ የለበትም። የነፃነት ትግል ሳልገባ ጣሊያኖች ከተሸነፉ እና ኤርትራ በእንግሊዝ ስተዳደር ነበር ማለት ነው። ከአርባ አንድ እስከ አምሳ ሁለት በዛን ጊዜ የፖለቲካል ፍሪደምስ ነበሩ። ለመጀመሪያ ጊዜ ጣሊያን በትምህርትም ብዙ ያስተምር አልነበረም። የኤርትራ ናሽናሊዝም የኤርትራ ማንነት ጎልቶ የታየው በዛን በእንግሊዝ ጊዜ ነው። ለምሳሌ አንድ አስር የሚሆኑ ፖለቲካል ፓርቲዎች ነበሩ። ለመጀመሪያ ፖለቲካል ፓርቲ ለምሳሌ በሺ ዘጠኝ መቶ አርባ ሰባት ተመሰረተ እና በዛን ጊዜ ኤርትራውያን ለመጀመሪያ ጊዜ ተገኛኙ። ስለ የመጪ ጉዳያቸውን ሊነጋገሩ በነጻ ይችሉ ስለነበር የፕሬስ ነጻነት ስለነበረ ሀያ ስምንት የሚሆኑ የተለያዩ ጋዜጣዎች ነበሩ የእነዚህ ፖለቲካል ፓርቲዎች ስለዚህ የኤርትራ ማንነት በይበልጥ የገነነው በዛን ጊዜ ነው በዛን ጊዜው ደግሞ ህዝቡ ተከፋፍሎ ነበር አንድ አካል ለምሳሌ የታሪክ ጉዳይ ለማምጣት ቢሄ ነው ከአክሱማይት ትስስር ያለውን የደቡብ ኤርትራ ከሰሜን ኢትዮጵያ አብዛኛው የተማሩ ሰዎች የነበሩ በዛን ጊዜ ኦርቶዶክስ ሆነው ከኢትዮጵያ እንሁን የሚል ነበር። ሌላው ግን የሆነ ታሪክ ከዛ አክሱማይት ንግስነት ስላልነበረው ነጻ ለመሆን ይፈልግ ነበር። የፌዴሬሽን በሺ ዘጠኝ መቶ ሀምሳ ሁለት በዩኤን ዲሳይድድ ከሆነ ህዝቡ ይሄ ፌዴሬሽን ተቀብሎት ነበር። እንደ ኮምፕሮማይዝ ነበር ማለት ነው። ግን በኋላ የኢትዮጵያ መንግስት አንድ በአንድ ይህን ፌዴሬሽኑ ማፍረስ ስለጀመረ እና የኤርትራ ህዝብ በዴሞንስትሬሽን በሌላም ተቃውሞ ያሰማ ነበር እና ያም ግፍን ሲበዛ በኋላ ይህን አርምድ እስትራገል መጀመሪያ ያለብን ብሎ መጀመሪያ የተጀመረው የኤርትራ ናጽነት እንቅስቃሴ የሚባለው ነው ኢኤልኤም ተብሎ የሚታወቀው ናይንቲን ፊፍቲ ኤይት ተመሰረተ። እሱም አንድ ከቀድሞዎቹ በአፍሪካ የነበሩ ሊብሬሽን ሙቭመንት ለማለት ይቻላል በኋላ ይህ የኤርትራ ነጻነት ግንባር የሚል በሺ ዘጠኝ መቶ ስድሳ በካይሮ ተመሰረተ እና ከዛው የነዚህ የአርምድ ስትራገል ጀመረ። የተለያየ ዓለም አቀፍ ዜግነት ውስጦ አለ፣ ግን ያው የትውልድ ቀየውን ከረን ውስጥ ነው፣ ያደጉትም አቆርዳት ነው። ከዛም ወደ ጀብሃ እንቅስቃሴ ውስጥ ገብተዋል። ቲዛ ትግል እንቅስቃሴ ነጻነት ትግሉ ወቅት በጀብሃ ጀምሮት የነበረው ምን አይነት ህልሞችን ይዞ ተነስቶ ምን አይነት አመራሮችን ለመስጠት ነበር? በዛ ወቅት ተነስቶ የነበረው በጀብሃ በኩል የኤርትራ ነጻነት ግንባር እስካሁን በስልጣን ላይ ካለው ፓርቲ ጋራስ በኤርትራ የነበራቸው ራእይህ ልዩነቱና አንድነቱ ምን ይመስል ነበር? መጽሐፌ እንደጠቀስኩት እስከ ሺ ዘጠኝ መቶ ስሳ ስምንት ኢኤልኤፍ ወይም ጀብሃ የሚባለው በምህጻሩ የሚታወቀው ኤርትራን ሊብሬሽን ፍሮንት ብቻ ነው የነበረው። ሲጀምር ይሄ ሊብሬሽን ሙቭመንት በተለየ በምዕራባዊ ቆላ አካባቢዎች ነው የጀመረው። የኢትዮጵያ ብዙ ጭቆና ይበዛበት የነበረ እንትን ነው። እና በዚህ መጀመሩ ታሪካዊ ነበር ማለት ነው። እዛው ጭቆናዊ በዛ ስለነበር እና አብዛኞቹ መጀመሪያ ጊዜ የመሰረቱት እና የተካፈሉት ሙስሊሞች ነበሩ። አብዛኞቹ ክርስቲያኖችም ነበሩ ግን ጥቂቶች ነበሩ በመጀመሪያ አመታቱ። እና በሺ ዘጠኝ መቶ ስልሳ አምስት ከአልጄሪያ የተወሰደ በአምስት ክፍሎች ተከፈለ፣ በዞኖች ማለት ነው፣ ሚሊታሪ ዞኖች ዞን ዋን ቱ ትሪ ፎር ፋይቭ ተብሎ ይሄ የሆነው ብዙ ሰው ሪክሩት ለማድረግ እና አዌርነስ ለመፍጠር በከተሞች ተብሎ ጀመረ ነበር። በመጀመሪያው የኤለፍ መሪነት የነበረው በሜዳ ውስጥ ሳይሆን በከሰላ እና በውጭ ነው የነበረው። ይሄ አንድ ችግር ነበር። በውስጡም ለመጀመሪያ ጊዜ ኤርትራውያኖች በግል ፍላጎታቸው አብረው በነጻነት ግንባር ሲገቡ የመጀመሪያው ጊዜ ነበር። አብረው ሲሰሩ ብዙ ችግሮች ነበሩ በመጀመሪያው አመታት ላይ ሲጀመር በኋላም ኢትዮጵያ ካምፔን ነበር። ይሄ የእስላሞች ጉዳይ ነው፣ ይሄ የአረቦች ነው የሚል ስለነበር እና ክርስቲያን አካሉ በጀብሃ እንዳይሳተፍ እንደ ሙስሊም አድርጎ የማሳየት ነበር። በዚህ አኳኋን ነበር የዛሬው ፕሬዚደንት ኢሳያስ አፈወርቂ እና ሌሎች ግብረ አበሮቹ በዘጠኝ መቶ ስልሳ ስድስት በኢኤልኤፍ የገቡት በዛን ጊዜ እነሱ አንድ ምስጢራዊ ውድብ ነበራቸው። እዛ ጀብሃ ገብተው ኢላማው ምን እንደነበረ ሊታወቅ አይችልም። ግን ጀብሃ ያለው ራዕይ ሆነ ምናምን አንቀበለውም፣ ስለ ሀገር አያስቡም የሚል ነበር። ግን አብ ብዙ ክርስቲያኖች ደግሞ በጀብሃ ነበሩ። በተለይ በምዕራብ በኩል ያሉ ክርስቲያኖች ሆኑ ከከበሳ ከሀይላንድስ የመጡ ክርስቲያኖች ነበሩ። በዛ ልዩነት ሊፈቀድ ተጀምሮ ነበር እና በሺ ዘጠኝ መቶ ስልሳ ስምንት ያቆምኩት። ከዛን ጊዜ አንድ ሊብሬሽን ሙቭመንት ነበር ይሄ ተጋድሎ ሓርነት ኤርትራ የሚባለው ወይም ጀብሃ ብሎ የሚታወቀው የነበረ እና በኋላ ይመጣል ግን በኋላ እነዚህ ሲያስና ሌሎች ይሉት የነበረው እነዚህ ይሄ ውድብ ለክርስቲያኖች ይገድላል የሚል ነበር። እኔም በዛ መጽሐፍ በዲቴይል ጠቅሻለሁ። እውነት ነው ወይስ አልሆነም የሚል የተለያየ ቪው ፖይንት ሳቅርብ ያለው እና እስከዚህ የመለጨ ነበር። በኋላ በዛን ጊዜ ስትራገል ነበር። አንዳንዶቹ ያለውን ስታተስኮ ሜይንቴን ለማድረግ የሚፈልጉ ነበሩ። ሌሎች ደግሞ የሌፍ ሪፎርም ለማድረግ መሪህነት በሜዳ ውስጥ ገብቶ እንዲሰራ የውጭ መሪህነት እንዲቆም የሚል ነበር ሶስተኛ ደግሞ ኤልኤፍ የሚባል ሊታረም የማይችል ነው፣ የራሳችን ውድብ ማቆም አለብን የሚል ነበር እና እነዚህ የራሳችን ውድብ መቆም አለብን የሚሉ የነበሩ እነሱ ነው፣ በኋላ ኢፒኤልኤፍ የሚል የጀመሩ። ሶስት አካሎች ነበሩ። አንዱ በምዕራባዊ ቆላ የበኔአምር ልጆች ሆነው የብሀ እንደ ኮሚኒስት ያዩት ነበር እና የተለያየ ክፍሎች የተለያየ ፐርሴፕሽንስ ነበራቸው። በራሳቸው ለማቆም ፈለጉ። ሁለተኛው የምጽዋ ልጆች አብዛኞች የነበሩበት ፒኤልኤፍ ፒኤልኤፍ ዋን የሚባለው እነሱ ደግሞ ቅሬታዎች የነበሯቸው እነሱም በሙሉ ትግሬ የሚናገሩ አስላሞች ነበሩ። እነዚያም በናምር እንደሱ ነበሩ። በኋላ አንድ ትንሽ ክፍል በዛን ጊዜ ክርስቲያኖቹ ከሀይላንድስ የመጡ በጣም ጥቂት ነበሩ እና ሲያስ እንደዚህ ብሎ ተሰነጨለ። እዛ ምን ጠቅስ ያለው ሲያስ እንዴት እንደገባ እንዴት ቻይና እንደሄደ እና በስልሳ ስምንት ደግሞ ብዙ የተማሩ ሰዎች የላይፍ ውስጥ ሲገቡ ሲጀምሩ በቻይና፣ በኩባ፣ በኢራቅ፣ በሲሪያ የተማሩ የተመለሱበት ነበር እና በኋላ ይህን ትሬንድ ሂዞ ነው ኢፒኤልኤፍ የሚባለው እነዚህ ሶስት የተለያዩ ክፍሎች ጠርንፎ ኢፒኤልኤፍ ብሎ የቆሙ። አሁን እንዳነሱት በተለይም የቋንቋንም ጉዳይ አስመልክቶ በኤፕሪል 28 1952 እንደዚሁ ኤርትራ ምክር ቤት በቆመበት ወቅት እርግጥነት ተድላ ባይሩ በፕሬዚደንትነት ተመርጠዋል በአብላጫ ድምፅ። ከዛ አንዱ የምክር ቤቱ ስራ ቋንቋም እንደዚሁ አወዛጋቢ ነበር። ትግርኛ፣ አረብኛ፣ እንግሊዝኛ። የአረብኛ ቋንቋ በተለይ ጎልቶ የመውጣቱ ጉዳይ ከምን አይነት ታሪካዊ ትስስሮች ጋር በመያያዙ ነው? እነሱም ከታሪክ የተያያዘ ነው። እነዚህ የቢጃ ትግሬ የምንላቸው በቀይ ባህር ጠረፍ ከነበሩ ከወስትርን ሳይድ ከኢስትርን ሳይድ የቀይ ባህር ለምሳሌ ከየመን ጋር ብዙ ቅርብ ጉንኙነት የነበራቸው አረብኛም የሚጠቀሙ ነበሩ። ለምሳሌ መጀመሪያ ጊዜ በአሰብ ለምሳሌ የአሰብ የአንካላ ትራይብ ኃላፊዎች ጊዜ ብሳፔት የሚባለው ትንሽ መሬት በአሰብ ሲሸጡ ስም የተጻፈው በአረብኛ ቋንቋ ነበር እና አብዛኞቹ አግሪመንት በዛን ጊዜ ይጻፉ የነበሩ በአረብኛ ነበሩ። አንድ ደግሞ ኢትዮጵያውያን የሚያውቁት አለ። ለምሳሌ የአፄ ምኒልክ ሲል የአፄ ቴዎድሮስ ሲል ብናይ፣ የራስ አሉላ ሲል ይጠቀሙበት የነበረ ስናይ፣ የአፄ ዮሐንስ ይጠቀሙበት ሲል የነበረ ስናይ፣ ከከባቢዎች ያሉ አረቦች በአረብኛ ነበር እና ሲሉ ራሱ አረብኛ አለው እዛ መጽሐፉ ላይ እኔም አድርጌ ያለው አክሱማዊ ፓርቲ የነበረው ግን ምንም ከአረብኛ መተሳሰር አልነበረበትም። እና በ1952 በፓርላመንት አረብኛ እና ትግርኛ የሆኑ ሲባል ብዙ ክርክር አንስቶ ነበር። በኋላ ግን አረብኛ እና ትግርኛ እንዲሆን ተወሰነ። ይህ የሚያሳየን ለእኔ ለምሳሌ በኤርትራ የተለያየ ታሪክ ያላቸው ህዝቦች በአንድ መጥተው ኮሎኒ ሆነዋል ማለት ነው። የኢጣሊያ የፈጠረው ኮሎኒ ነው። በዛን ጊዜ የተለያየ ታሪክ አላቸው፣ የተለያየ ባክግራውንድ አላቸው። እኔ የሚለው አሁን ለምሳሌ ኤርትራውያን ይህንን የተለያየ ታሪካቸው እንደ አንድ ታሪክ ባይቀበሉት፣ ችግር ይፈጥራል ማለት ነው። በሌላም ሀገር እንደዚሁ ነው ማለት ነው። እንደሚያውቁት ፓርላማው ቆመዋል። በአስራ ዘጠኝ ሀምሳ ሁለት በአንድነት ፓርቲ አማካኝነት ዘወቅቱም ለፌዴሬሽኑ እውቅና ሰጥቷል። ፌዴሬሽኑ ቢቀጥል ኤርትራ ከኢትዮጵያ ጋር በዛው ትቀጥል ነበር። አሁን ያለው አይነት ታሪክ እውን አይሆንም ነበር ብለው ያስባሉ። ቀዳማዊ ኃይለሥላሴ አንዱ ትልቅ ውስጠት ተብሎ የሚነሳውም በሌጋሲያቸው ላይ እሱ ነውና እኔ የሚለው ለምሳሌ በእኔ አስተያየት የሚለው የኤርትራ ህዝብ የፌዴሬሽኑ ተቀብሎት ነበር እና የሀይለ ስላሴ መንግስት ያ ፌዴሬሽኑን አክብሮ ቢኖር ኑሮ ምናልባት የኤርትራና ኢትዮጵያ በሰላም ይኖሩ ነበር። ይሄ ሁሉ ህዝብ የጠፋው ያለቀው እኔ የሚለው ኃላፊነት የሚወስደው የሀይለ ስላሴ መንግስት ነው የሚለው አስፈላጊ አልነበረም። ተከብሮ ቢኖር ኑሮ የፌዴሬሽኑ እንደነበረው ኢትዮጵያ መንግስት አክብሮት ኑሮ ቢሆን እና አውቶኖሚ የነበረው የኤርትራውያን አቅቦት ይኖር ኖሮ ሁለታቸው በሰላም ይኖሩ የሚል አስተሳሰብ አለ። እንደዚያው ፌዴሬሽኑ ስለ ትግርኛ ቋንቋ ምንጭ አንስተዋል። የትግርኛ ቋንቋ ምንጩ ከየት ነው? እንደምንስ ጎልቶ አድጎ በኤርትራ አንዱ ዋነኛ የስራ ቋንቋ አለመሆን። በቃ የትግርኛ ቋንቋ በኤርትራ ሁለት ሴማውያን ቋንቋዎች አሉ። እነሱ ትግርኛ የሚባለውና ትግሬ የሚባለው ነው። ትግሬ ወይ ትግራይት ይባላል በእነሱ። እነዚህ በምዕራብ ቆላ የሚገኙ ሰዎች የሚናገሩት ቋንቋ ነው እና ይሄ ሁለቱ ቋንቋዎች መሰረቱ ከግዕዝ የመጣ ነው እና በብዙ የታሪክ መጽሐፍቶች የሚጠቅሱት በኤርትራ የሚባለው አካባቢና በሰሜን ኢትዮጵያ የነበረው እና የመን የነበረው የሰብያን የሚባል ስልጣኔ የተሳሰረ ነበር እና ሁለት ቴዎሪስ አለው። አንድ የሚለው የእነዚህ ሰብያንስ መጥተው እዛ ተቀምጠው የነሱ ቋንቋ ይዘው፣ ለምሳሌ አሁን አልሙስነድ የሚባል አለ በየመን ልክ እንደ ግዕዝ ነው። በታሪክ የሚባለው ግን ይሄ ግዕዝ በዛ የቀድሞ የሳውዘርን አረቢያን ሰብያን የሚባል የነበረ ቋንቋ ቫውልስ አልነበረውም። ቫውልስ ጨምሮበታል እንዴት እንደጨምረው እስካሁን እንሱ ምንቼ ለማግኘት አልቻልኩም። እና ለጊዝ የሚቀርብ በጣም የሚቀርብ ትግራይት የሚባለው ነው። ትግሬ የሚባለው ይሄ በምዕራባዊ ቆላ በናአምሮች የሚናገሩበት ቋንቋ ነው እና መሰረቱ ከጊዝ ሁነው ሳውት አረቢያን መስነድ የሚባለው ስክሪፕት አሁንም አለ፣ ይታያል። ሲሚላር ስክሪፕት ነው። ሌላው ደግሞ ሪቶ ያለው በኤርትራ ራሱ የቻለ ነበር የሚለው ነው። ግን ትስስሩ ከግዕዝ ነው። ዶክተር መሀመድ ከይር ኦማር ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።